ኬንያ በዳዳብ የሚገኙ ወደ 600 ሺህ የሚጠጉ በአብዛኛው የሶማሊያ ስደተኞችን ወደ መጡበት የመመለስ እቅዷን ገፍታበታለች። የአገር ውስጥ ጉዳይ ሚኒስትሩ ጆሴፍ ኒካይዜሪ በዕለተ ረቡዕ በናይሮቢ ለጋዜጠኞች በሰጡት መግለጫ መንግስታቸው እቅዱን ተግባራዊ ለማድረግ የጊዜ ሰሌዳ እያወጣ መሆኑንና የዳዳብ የስደተኞች መጠለያ ጣቢያ በመጪው ህዳር ወር ይዘጋል ተብሎ እንደሚጠበቅ ተናግረዋል። ስደተኞቹን ወደ መጡበት ለመመለስ የዳዳብ የስደተኞች መጠለያ ጣቢያን ለመዝጋት እና አስፈላጊ ቴክኒካዊ መሰረት ልማቶችን ለማዘጋጀት 10 ሚሊዮን ዶላር አዘጋጅቷል። የኬንያ መንግስት በአገሪቱ የሚገኙ ሌሎች የስደተኞች መጠለያ ጣቢያዎችን እዘጋለሁ የሚለውን ማስፈራሪያ አለዝቧል። የአገር ውስጥ ጉዳይ ሚኒስትሩ ጆሴፍ ኒካይዜሪ መንግስታቸው ኢላማ ያደረገው የሶማሊያ ስደተኞች በተለይ በዳዳብ የሚገኙትን መሆኑን ተናግረዋል። የኬንያ ሪፐብሊክ መንግስት የዳዳብ የስደተኞች መጠለያ ጣቢያን ለመዝጋት ዝግጅት ጀምረዋል። ስደተኞቹ ወደ መጡበት የሚመለሱ አሊያም ወደ ሶስተኛ ሀገር የሚላኩ ይሆናል። በኬንያ የሚገኙ የስደተኞች መጠለያ ጣቢያዎች የህገወጥ አደን፣ የሰዎችና የጦር መሳሪያ ሕገወጥ ዝውውር ማዕከል በመሆናቸው አገሪቱ በዓለም አቀፍ የደህንነት ምዘና እያሳጧት እንደሆነ ተናግረዋል። ሚኒስትሩ በዌስትጌት የገበያ ማዕከልና ከ200 በላይ ሰዎች የተገደሉበት የጋሪሳ ዩኒቨርሲቲ ጥቃቶች የተጠነሰሱት በዳዳብ የስደተኞች መጠለያ ጣቢያ ነው ብለዋል። በግዳጅ ወደ አገራቸው የመመለስ ስጋት የተደቀነባቸው የሶማሊያ ስደተኞች አገራቸው ለደህንነታቸው አስጊ መሆኗን በስጋት በመግለጥ ላይ ናቸው። ስደተኞቹ አገራቸው ለመመለስ አመቺ ባለመሆኗ የኬንያ መንግስት በመጠለያ ጣቢያ እንዲቆዩ እንዲፈቅድላቸው መወትወት ይዘዋል። የ38 ዓመቷ ሃልጋን አኒሶ ወደ ሶማሊያ መመለስ ከማይፈልጉት መካከል አንዷ ናት። ሕይወት በሶማሊያ እጅጉን ከባድ ነው። አሁን እዚህ በቆንኩበት ቅጽበት ባለቤቴ የት እንዳለ እንኳን አላውቅም። አንድ ምሽት በቤታችን ሳለን ሁለት ሰዎች ወደ እኛ ቀርበው ይተኩሱብን ጀመር። ባለቤቴ አመለጠ፣ እኔ ደግሞ ከልጆቼ ጋር ለመቆየት ተገደድኩ። ሰዎቹ ባለቤቴ ወዴት እንዳለ ይጠይቁኝ ጀመረ፣ በጠመንጃቸው ሰደፍም ደበደቡኝ። እጅግ አስፈሪ ነው። ወደ ሶማሊያ ሀያ መመለስ አልሻም። እዚህ ምንም የለኝም። ብታመም እንኳን ህክምና አላገኝም። የምግብ እደላው ለእኔና ለልጆቼ በቂ አይደለም። ይሁንና መቼም ቢሆን ሰላም ወደሌለበት ሶማሊያ አልመለስም። እዚህ መቆየትን እመርጣለሁ። የዓለም አቀፍ ግንኙነት ባለሙያውና የጸጥታ ተንታኙ ኤኖክ ማካንጋ የኬንያ መንግስት ውሳኔ ካስደሰታቸው ሰዎች መካከል አንዱ ናቸው። ኬንያ ዜጎቿን የመጠበቅ ህገ መንግስታዊ መብት አላት። ጉዳዩን በጥልቀት ከተመለከት ነው። እነዚህ ሁለት ካምፖች በደህንነት ጉዳይ አሉታዊ ሚና አላቸው። ሁለቱ ካምፖች ለወንጀለኞች መሸሸጊያ ሆነው አገልግለዋል።